የአዲስ አበባ ቅድስት ስላሴ መንፈሳዊ ኮሌጅ ተማሪዎች ትምህርት ካቆሙ ዛሬ ልክ አስራ ሦስተኛ ቀናቸውን ይዘዋል። የረሃብ አድማ ካደረጉ ደግሞ አምስተኛ ቀናቸው ነው። በረሃቡ ምክንያት ተዳክመው ሦስት ተማሪዎች ሐኪም ቤት ገብተው በዛሬ ሁለት ሁለቱ ቢወጡም አንዱ ግን እዚያው ሐኪም ቤት ነው ተብሏል። ዛሬ ከእስር የተፈቱት መሪጌታ ኃይለ ጽዮን ካለፈው ቅዳሜ ጀምሮ አራዳ ክፍለ ከተማ ወረዳ አራት ውስጥ ነው የከረሙት። ተማሪዎቹ እንደሚሉት የቤተ ክህነቱ ምክትል ሥራ አስኪያጅ አቶ ተስፋዬ ነው ሲቪል የለበሱ ታጣቂዎችን እየመራ ተማሪዎችን የሚያሳድደውና የሚያሳስረው፣ ሌላም ሌላም ተነግሮናል። ከተማሪዎቹና ከአንዳንድ ጉዳዩ ካሳሰባቸው የኮሌጁ መምህራን ጋር ተወያይቶ አዲሱ አበበ ተከታዩን አቀናብሯል። ከደቀ መዛርቱ መካከል የአምስተኛ ዓመት ደቀ መዝሙር የሆኑት አባታችን አባ እያሱ በረሃብ ምክንያት ምግብ ከተመገቡ አምስተኛ ቀናቸው ስለነበረ ደክመው አምቡላንስ መጥቶ ወስዶ ሕክምና ጣቢያ ተወስደዋል። ወደ ሚኒሊክ ሆስፒታል ማለት ነው። ሌሎችም የሁለተኛ ዓመት ደቀ መዛሙርት የሆኑ መምህር ገብረ እግዚአብሔርና በሀይሉ የሚባሉ ታሞ እነሱም ወደ ሚኒሊክ ሆስፒታል አምቡላንስ መርቶ ወስዷቸው ነበረ። አሁን ተመልሰዋል። አባያሱ ግን እዛው ነው ያሉት። ምግብ በላችሁ ወይም እነሱ በሉ ነው። አድማው እንደቀጠለ ነው። አልበላ ነው እንደዛው እንደቀጠለ ነው። ያው አዲስ ነገር ያለው ዛሬ የታሰረው ልጅ አሁን አሁን ያው ከአንተ ከመደወልህ ከሁለትና ከሶስት ደቂቃ በፊት ግቢያችን ተመልሷል። ሀይለ ጽዮን የተባለው ተማሪ ሀይለ ጽዮን የተባለው ተማሪ ፍርድ ቤት ቀርቦ ነበር። ዛሬ ከሰዓት በኋላ በቀጠሮ ተመልሷል። እንግዲህ አሁን ምንድን ነው ያለው? በሙስና የተያዙትን ሰዎች እየደበደቡን ያሉትን ሰዎች ከተማሪው ጫንቃ ለማውረድ ነው። ኮሚቴ ይቋቋም መባሉም በእጅግ አሳዝኖናል። አሁን ቅዱስ አባታችን አቡነ ማትያስ ለቤተ ክርስቲያን ብለው ድምጻችን የሚሰሙን ከጎናችን ሆነው እሳቸው ብልሹ አሰራርና ሙስናን ከቤተ ክርስቲያናችን ለአንዴና ለመጨረሻ ጊዜ እንንቀርና ትፋስ ምሮት እንዲያደምጡ ነው የምንፈልገው። ግን በሙስና የተያዙ ሰዎች ስትለኝ እናንተ ናችሁ ሙስና ፈጽሟል የምትሏቸው እንጂ ባለስልጣናት ተደርሶባቸው የተያዙ ወይም በመንግስት ተጠርጥረው የተያዙ አይመስለኝም። ግን በሙስና ብለን ስንገልጽ ለቅዱስ ፓትሪያርኩ ያሳወቅናቸው ደብዳቤው ላይ የገለጽ ነው ነገሮች አሉ። በዙሪያችን የተሰራ ትልቅ ህንጻ አለ። እሱ ብቻ በቂ ማስረጃ አድርጎ ማቅረብ ይቻላል። በደህንነት እና በመንግስት አካላት መካከል ሆነው እነዚህ የከሰስ ናቸው። ሁለት አመራሮች ተማሪውን ስብሰባ ላይ በተደረገበት ሰዓት ሁለት መቶ ሺህ ብር እንደሚከራይ መምህር ፍጻ ሲሆን በአፉ በራሱ ተናግሯል። ይሄ ደግሞ ከእውነት በጣም የራቀ ስለሆነ ምን ያህል በካሬ ሊከራይ እንደሚችል ጠንቅቀን ስለምናውቅ ይሄ በራሱ ማሳያ ነው። በርካታ ማስረጃዎች እንዳሉ ነው የሚናገሩት። ይቋቋማል የተባለው ኮሚቴ ይህንን ያጠራል ተብሎ ነው የሚታሰበው። ሌሎች ሌሎች የጠቀስ ናቸው አሰራጦች ያጠራል ተብሎ ነው የሚጠበቀው። ዛሬ ማክሰኞ ሰላማዊ ሰልፍ ልታረጉ እንዳቀዳችሁ እና ፈቃድ መጠየቃችሁን ሰምቻለሁና ምን ደረሰ እሱ አልተቻለም ምክንያቱም የመንግስት ኮሚኒኬሽን ጉዳዮች ይመስለኛል ይህን ፈቃድ የሚሰጡትና የጠቅላይ ቤተ ክህነቱን ጠይቀን ነው ምን ፈቅድላችሁ ነው ተብሎ የተመለሰለት የተፈቀደለት አይመስለኛል ጥያቄ አቅርባችኋል በተለይ ሁለት ሰዎች እንዲነሱላችሁ ጠይቃችኋል እና እነሱ ካልተነሱ አንማርም አንመገብም ከማለት ለዚህ ጥያቄያችሁ የተወሰነ ቀን ሰጥታችሁ በዚህ ቅድመ ሁኔታ ብትጀምሩ ይሄ ሀሳብ በተማሪው ዘንድ የለም። ይሄ ሀሳብ ከመምህራኑ አካባቢ ነው ያለው። እናንተ መጠቅ የሚገባችሁን ነገሮች እንጠይቁ። ትምህርታቸውን ጀምሩ። ሁለቱ ሰዎች ወደ ትምህርት ቤት እንዳይገቡ እናድርግ። ይህንን ነው እየተናገሩ ያሉት ተማሪው አልመከረበትም። እንግዲህ በዚህ ጉዳይ ላይ እንነጋገራለን ብዬ አስባለሁ። ያለው ነገር በጠቅላላ ይህን ነው የሚመስለው። ሁለቱ ሰዎች ወደ ትምህርት ቤት ግቢ እንዳይገቡ እናደርጋለን ተብሏል እንዴ? ወደ ግቢው ሳይሆን ያው ወደ ክላስ፣ አምስተኛ አመቶችን ያስተምራሉ። ሁለተኛ አመቶችን፣ ሶስተኛ አመቶችን እንዲሁም አራተኛ አመቶችን ስለሚያስተምሩ ወደ ክላስ እንዳይገቡ እናደርጋለን ያለው ነገር ይቀጥል። ከዛ በስተጀርባ ደግሞ መሆን የሚገባውን ነገር ነገር አብረን በጋራ ኃላፊነት ወስደን እንስራ ነው እያሁን ያሉት መምህራኖች። ተማሪው ደግሞ ያው በህብረት የሚወስነው ነገር የጋራ ስለሆነ በሱ መራለሁኝ። እኔም አመሰግናለሁ። ወንድሜ አመሰግናለሁ። ቅደም ሲል በመግቢያው ላይ ያዳመጣችሁት የጠቅላይ ቤተ ክህነት ስራ አስኪያጅ አቶ ተስፋዬ እየጠቆሙ ያሳስሩናል ስለተባሉ ላገኛቸው ሞክሬ ስልካቸው አልመለሰም። ሌላ ጊዜ ሞክራቸዋለሁ። ለመሆኑ ግን ይህ አለመረጋጋት ወዴት እያመራ ነው? አስተዳዳሪዎች የኮሌጁ ኃላፊዎች፣ ከሁሉም በላይ ባለፈው አርብ አጣሪ ኮሚቴ እንዲቋቋም በቃሚ ቅዱስ ሲኖዶስ ተወስኗል ያሉን ፓትርያርኩ ይህን ሁሉ ያውቁ ይሆን ጠይቄያለሁ። እንዲገቡ ነበረ እኔ መከርኳቸው ውስጥ ሆናችሁ ነው እንጂ ውጭ ሆናችሁ አንበላ አንማርም ብላችሁማ ሊሆን የሚችል አይደለም። ግቡና ኮሚቴ እንዲቋቋም ብለን ወስነን ነበረ ወዲያውኑ። እስካሁንም ድረስ አልገቡም። ምግብም እየተሰራ እየተበላሸ ነው ነው የሚባለው። ካልገቡ ምን ብለን ነው የምናቋቁመው? ለመግባት ጥያቄያችን ይፈታ የሚል ቅድመ ሁኔታ አስቀምጠው ነው። ለነገሩ ግን ለማንኛውስ ኮሚቴው ተቋቁሞ ስራውን ቢጀምር እኛማ ብለን ነበር። ግን ቦርዱም ሁሉም አለ ያለበት ነገር ነው። ጊዜ ሚስቱንና እናጥናው እነዚያም ቢሆኑ ይውጡ የሚባሉት ሰዎች መብታቸውን ለማስከበር ይጨረጨራሉ፣ እና ዝም ብሎ ውጡ አይባልም። ሰው እንዴት አድርጎ እኛ አጥንተን ጥፋታቸውን አውቀን ነው እንጂ እንዴት አድርገን አሁን ውጡ እንላቸዋለን? የሚል ክርክር ተነስቶ እየተማሩ ጥያቄያቸውን እንመልሳለን፣ ሁሉንም ነገር እናስሻሽላለን ተብሎ ነበር የተባለው። ያው እንግዲህ አልሆነም። እስካሁን በዚህ ምክንያቱ ነው ። ኮሚቴው እስካሁን ያልተቋቋሙ ተስፋ እናደርጋለን እንግዲህ የእነሱም መግባት ሳይጠበቅ ኮሚቴው ስራውን ጀምሮ እነሱም ደግሞ ዛሬ ማታ እንዋያለን ብለዋል። ተስፋ እናደርጋለን ቶሎ ኮሚቴውም ስራም ጀምሮ ከውሳኔ ተደርሶ ትምህርቱም እንደሚቀጥል እግዚአብሔር ይስጥልኝ።